ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የቀድሞዋ የኒው ሳውዝ ዌልስ እንደራሴ ግላዲስ ብርጅክሊያን ዳግም ውሳኔያቸውን ለመከለስ ዕድል ቢገጥማቸው እንኳ ምስጢራዊ የፍቅር ግንኙነታቸውን ይፋ እንደማያደርጉ ገለጡ። 180 ሚሊዮን ዶላርስ ከሆስፒታል ውጭ ላሉ የኮቪድ-19 ሕሙማን ማገዣ ተመደበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቀድሞዋ የኒው ሳውዝ ዌልስ ንደራሴ ግላዲስ በርጅክሊያን ዳግም ውሳኔያቸውን ለመከለስ ዕድል ቢገጥማቸው እንኳ ከሚስጢር ፍቅረኛቸው የቀድሞ ሊበራል ምክር ቤት ዳረል ማጓያር ጋር ያላቸውን የፍቅር ግንኙነት ይፋ እንደማያደርጉ ተናገሩ። የኒው ሳውዝ ዌልስ ገለልተኛ ጸረ ሙስና ኮሚሽን ወይዘሪት በርጅክሊያን ከዋጋ ዋጋ የምክር ቤት አባል ጋር የነበራቸው ምስጢራዊ የፍቅር ግንኙነት በፕሮጀክቶች ላይ ምን ያህል ተጽዕኖ እንዳለው መርምሯል። የጸረ ሙስና ኮሚሽኑ በሁለቱ የቀድሞ ፍቅረኞች መካከል ሲካሄዱ የነበሩ በርካታ የስልክ ንግግሮችን ጠልፎ የቀረጸ ሲሆን ከነዚያም ውስጥ እንደራሲዋ የምስጢር ፍቅረኛ እንደምን በአምስት ደቂቃዎች ውስጥ መቶ ሰባ ሚሊዮን ዶላርስ ለፕሮጀክት ማከናወኛ ማግኘት እንደቻሉም በድምፅ ቀርጾ አስደምጧል። በዛሬው እለት ተሰይሞ የነበረው ኮሚሽን አቶ ማጓያ እንደምን የ5.5 ሚሊዮን ዶላርስ ለሸክላ ኢላማ መተኮሻ ክለብና የ20.5 ሚሊዮን ዶላርስ ለኪነ ጥበብ አዳራሽ ፕሮጀክቶች ማካሄጃ እንዳገኙ ትኩረት ሰጥቶ ተመልክቷል። እንድራሴ በርጂክሊያን ምንም እንኳ እሳቸውና አቶ ማጓየር የሚዋደዱም ቢሆን የፍቅር ግንኙታቸውን ይፋ ለማድረግ የሚያስችል ደረጃ ላይ የደረሰ እንዳልነበር ሲናገሩ didn't share ገንዘቦችን አንጋራም፣ አብረን አንኖርም። የሱን የዘላቂ ፍቅር ደረጃ አስመልክቶ እምነቴ ከፍ ያለ አልነበረም። የቤተሰቤ አባል አድርጌ አልቆጥሮም። በህዝባዊ ኃላፊነቴ ላይ ተጽዕኖ አለው ብዬም አልገመትኩም። የግንኙታችንም ደረጃ ይፋ ለማድረግ በቂ ደረጃ ላይ ነው ብዬም አላስብም ብለዋል። ይህንኑ የምርመራ ሂደት ተከትሎ በቀድሞዋ እንደራሴ በርጅክሊያን እግር የተተኩት አዲሱ እንደራሴ ዶሚኒክ ፔሮቴ ሚኒስትሮች ግንኙነቶቻቸውን ይፋ ማድረግ እንዳለባቸው ግልጽ እንዲሆን የደንብ ማሻሻያ የሚያደርጉ መሆኑን አስታውቀዋል። ቪክቶሪያ ዛሬ አርብ ኦክቶበር 29 ከምሽቱ 6 ሰዓት ጀምሮ የ80 ፐርሰንት ሙሉ ክትባት ፍኖተ ካርታን ተከትሎ ተጨማሪ የኮሮና ቫይረስ ገደቦችን አነሳች። በዚህ መሠረት በሜልበርንና ሪጂናል ቪክቶሪያ መካከል ታግዶ የነበረው የጉዞ ገደብ ተነስቷል። ነዋሪዎች ከቤታቸው ሲወጡ የፊት ጭምብል ማጥለቅ ግዴታ ተነስቶላቸዋል። የቤት ውስጥ መዝናኛ፣ የአካል መጠንከሪያ እንቅስቃሴዎች ሙሉ ክትባት ለተከተቡ የተፈቀደ ሲሆን ምግብ ቤቶች፣ መጠጥ ቤቶችና ካፊዎች የመስተንግዶ አቅማቸውን ጨምረው ደንበኞቻቸውን የሚያስተናግዱ ይሆናል። ነገ ምሽት የሜልበርን ሲድኒ ማየር የገደቡን መነሳት ተከትሎ አራት ሺህ ታዳሚዎች በተገኙበት መድረክ ላይ የሙዚቃ ዝግጅቱን ያቀርባል። የብሔራዊ የመድረክ መዝናኛ ዋና ሥራ አስፈጻሚ ሮጀር ፊልድ ኩነቱ ለመድረክ ዝግጅቶች ሁነኛ ጅማሮ ነው ሲሉ ተናግረዋል። ቪክቶሪያ በዛሬው ዕለት 1656 ነዋሪዎቿ በቫይረስ የተጠቁ ሲሆን፣ 70 ሺህ ምርመራ አካሂደዋል። 10 ለህልፈተ ሕይወት ተዳርገዋል። ወረርሽኙ ኦገስት ውስጥ ከተቀሰቀሰ ወዲህ 23730 ሰዎች በቫይረስ ሲጠቁ 282 ህይወታቸውን አጥተዋል። በቫይረስ ከተያዙት ውስጥ ከአንድ ሶስተኛ በላይ ዕድሜያቸው ከሀያ በታች የሚገኝ ነው። ኒው ሳውዝ ዌልስ ውስጥ ዕድሜያቸው 16 እና ከዛ በላይ ሆኖ ሙሉ ክትባት የተከተቡ ሰዎች ቁጥር 90 ፐርሰንት ሊደርስ ተቃርቧል። የኒው ሳውዝ ዌልስ ጤና ተወካይ ዶክተር ጀርሚ መካንቲ ሁለት ዙር የኮቪድ-19 ክትባት የተከተቡ ሰዎች ቁጥር ከ86 ፐርሰንት በላይ እንደሆነና የመጀመሪያ ዙር ክትባት የተከተቡ ሰዎች ቁጥር 93.4 ፐርሰንት መድረሱን ገልጠዋል። ክፍለ ሀገሪቱ ውስጥ በዛሬ ዕለት 268 ሰዎች በቫይረስ የተጠቁ ሲሆን የሁለት ሰዎች ህይወት አልፏል። 820 ሰዎች ምርመራ አካሂደዋል። የአውስትሬሊያ ፌዴራል መንግስት ከሆስፒታል ውጪ ላሉ የኮቪድ-19 ሰለባዎች 180 ሚሊዮን ዶላርስ መደበ። የጤና ሚኒስትር ግሬግ ሃንት ገንዘቡ ጠቅላላ ሐኪሞች ሙማን ቤታቸው ድረስ ሄደው ድጋፍ እንዲያደርጉላቸው የሚያግዝ መሆኑን ተናግረዋል። በድጎማ ውስጥ ከተካተቱት ግልጋሎቶች ውስጥ የቴሌሄልስ ግልጋሎቶች የሕሙማን ሁኔታ መቆጣጠሪያ መሳሪያና የመድኃኒት ቤቶች ገዛ ይገኙባቸዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ43 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርዝ ፀሐማ ሆኖ ይውላል። ዝቅተኛ 9፣ ከፍተኛ 24። አደላይድ በከፊል ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ 18። ሜልበርን ብራ ይሆናል። ዝቅተኛ 7፣ ከፍተኛ 16። ሆባርት ብራ ይሆናል። ዝቅተኛ 5፣ ከፍተኛ ከፍተኛ 15። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ 3 ከፍተኛ 17። ሲድኒ በከፊል ደመናማ ይሆናል፣ ዝቅተኛ 14 ከፍተኛ 20። ብሪስበን ብራ ይሆናል፣ ዝቅተኛ 21 ከፍተኛ 33። ዳርዊን በከፊል ደመናማ ይሆናል፣ ዝቅተኛ 23 ከፍተኛ 33። አዲስ አበባ ፀሐያማ ሆኖ ይውላል፣ ዝቅተኛ 9 ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቀድሞዋ የኒው ሳውስ ዌልስ እንደራሴ ግላዲስ ብርጅክሊያን ዳግም ውሳኔያቸውን ለመከለስ እድል ቢገጥማቸው እንኳ ሚስጢራዊ የፍቅር ግንኙታቸውን ይፋ እንደማያደርጉ ገለጡ። 180 ሚሊዮን ዶላርስ ከሆስፒታል ውጭ ላሉ የኮቪድ-19 ህሙማን ማገዣ ተመደበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦንዲማንድ ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።